ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ተጀመረ። ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግስትም እንዲደመጡ ማበረታታት ነው። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ቃል አቀባይ ኒክ ባርነትን ድምጽ ነው የሰማ ነው። በአብይ ርዕስ ዝርዝሩ ይቀርባል። ዛሬ በሁለተኛው አጋማሽ አሜሪካና ሕዝቧ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ተረኛ ቅንብሮች ናቸው። ረቡ ጥቅምት 8 2010 ዓ ም ነው ዛሬ። ጤና ይስጥልን፣ እንደምናምሽታችኋል። አድማጮቻችን ጤና ይስጥልን፣ እንደምንላቸው አመሻችሁ። የፕሮግራሙ አስተናጋጆች አዲሱ አበበና ቆንጂ ታየነን። ፕሮግራሙን ብርሃን ኃይሉ ትመራለች። መልካም መሽት እንመኛለን። አሁን ዜና ኢትዮጵያ ውስጥ በቅርብ ጊዜያት በተካሄዱ የተቃውሞ ሰልፎች ላይ ሁከትና የህይወት መጥፋት የደረሱባቸው ሁኔታዎች ሪፖርቶች ዩናይትድ ስቴትስን አሳዝነዋል ሲል በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አስገነዘበ። ሁከቶችና ግድያዎችን የፈጸሙ በተጠያቂነት እንዲያዙ ግልጽ ምርመራ ማካሄድ እንደሚያስፈልግም መግለጫው አሳስቧል። ዩናይትድ ስቴትስ ሰላማዊ ሰልፎችን፣ ሀሳብን መግለጫና የፖለቲካ ተሳትፎ ህጋዊ መንገዶች አድርጋ ትመለከታለች ያለው መግለጫው በቅርቡም ሰልፈኞች በሰላማዊ መንገድ ሀሳባቸውንና የጸጥታ ኃይሎችም ሰልፈኞች ከኃይል ተግባር ተቆጥበው ይቅርታ ከኃይል ተግባር ተቆጥበው ሰልፈኞች በሰላማዊ መንገድ ሀሳባቸውን እንዲገልጹ እድል የሰጡባቸው በርካታ እንደነበሩ ከአድናቆት ጋር አስተውለናል ሲል መግለጫው አክሎ አመልክቷል። በማያያዝም ኢትዮጵያውያን ሁሉ ሀሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉና የሀገሪቱ ባለስልጣናትም ሕዝቡ በሰላማዊ መንገድ ሀሳቡን እንዲገልጽ እንዲፈቅዱ እናበረታታለን ብሏል። በአጠቃላይም ለሀገሪቱ ዜጎች ትልቅ ቦታ ባላቸው ጉዳዮች ዙሪያ ገንቢ ሰላማዊና አሳታፊ ሀገራዊ ውይይት እንዲደረግ እናበረታታለን ብሏል መግለጫው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የኬንያ የምርጫ ኮሚሽን ኃላፊ ከኮሚሽነታቸው አንዷ በፈቃዳቸው ስራቸውን በመልቀቅ አገር ጥለው መሸሻቸው በተዘገበበት በዛሬው ዕለት ለአገሪቱ ፖለቲከኞች ጠንከር ያለ የማስጠንቀቂያ አከል ቃል አሰምተዋል። የኮሚሽነሯ ስራቸውን መልቀቅ የምርጫ ኮሚሽኑ በእርግጥ ተአማኒነት ያለው የዳግም ፕሬዚዳንታዊ ምርጫ በመጪው ሳምንት ማካሄድ ስለመቻሉ ጥርጣሬ አጥልቶበታል። መሀመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ አሉላ ከበደ ያቀርባል። የኬንያው ገለልተኛ የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ቹቡካቲ ይህን ንግግራቸውን ያሰሙት አንዲት የኮሚሽኑ የቀድሞ አባል በፈቃዳቸው ስራቸውን ለቀው ወደ ዩናይት ስቴትስ መኮብለላቸው በታወቀ ጥቂት ሰዓታት ውስጥ ነው። that በደንብ ግልጽ አደርጋለሁ። ለዚች አገር ፖለቲከኞች በሙሉ ቢጫ ካርድ አሳይቻለሁ። ካሁን በኋላ በሰራተኞች ላይ የሚቃጣን ማንኛውንም አይነት ማስፈራሪያ በችልታ አላልፍም። በኮሚሽኑ ሥራ ላይ የሚፈጸም ጣልቃ ገብነትም ካሁን በኋላ በቀላሉ አይታይም። የኮሚሽኑ የቀድሞ የቴክኖሎጂ ጉዳዮች ዲሬክተር ከፍተኛ ስቃይ ከተፈጸመባቸው በኋላ ተገድለው የተገኙበት ያለፈው የነሐሴ ወር ወንጀል በሚታወስበት የቀድሞዋ ኮሚሽነር ራዝሊና ኮምቤ ሥራቸውን በፈቃዳቸው መልቀቃቸውን ይፋ ባደረጉበት ወቅት የተቃጣባቸው የግድያ ዛቻ በተለይ ያሳሰባቸው መሆኑን የተናገሩት በጽሁፍ ይፋ ባደረጉት መግለጫቸው የእርስ በርሱ ትንቅንቅ እና የፖለቲካ ጫና ኮሚሽኑን ለነገ ሐሙስ ሳምንት የተያዘው የፕሬዚዳንታዊ ዳግም ምርጫ ተአማኒ በሆነ መንገድ ሊካሄድ እንዳይችል አድርጎታል ነው ያሉት። የኮሚሽኑ ሊቀመንበርም በዚህ በኮሚሽኑ አባል ንግግር ይስማማሉ። ዊዝአውት ክሪቲካል ቼንጀስ ኢን ኪ ሴክሬታሪያት ስታፍ ቁልፍ በሆነው የዋና ጸሐፊው ክፍል ሰራተኞች ሁነኛ ለውጥ ሳይደረግ ነጻ ሚዛናዊና ተአማኒ ምርጫ ያለ ጥርጥር ይጭበረበራል። በመሆኑም የፕሮዥ አባላት ያለ ጣልቃ ገብ መስራት ይችሉ ዘንድ ስማቸው በአሉታ የተነሳ ሰራተኞች ራሳቸውን እንዲያገሉ ጥሪ አደርጋለሁ። ይህ በእንዲህ እንዳለ የምርጫ ኮሚሽኑ ውድቅ ባደረገው የነሐሴው ምርጫ ለተከሰተው መዛባት ተጠያቂ ናቸው የተባሉትን ማንሳት ተስኖታል፣ የተቃዋሚው እጩ ራይላ ኦዲንጋ ራሳቸውን ከምርጫው ባገለሉበት ጊዜ መናገራቸው ይታወቃል። ይህንንም ተከትሎ የምርጫ ስርዓት ለውጥ በመጠየቅ ተቃዋሚዎች የጠሯቸው ሰልፎች በያዝነው ሳምንት ውስጥ የሶስት ሰዎችን ህልፈት ጨምሮ ሌሎች ጉዳት ያስከተሉ ግጭቶች ተበትነዋል። ውጥረቱን ይበልጥ ያናረው ታዲያ ከገዢው ጁቢሊ ፓርቲ የሆኑ የፓርላማ አባላት ባለፈው ሳምንት የምርጫ ውጤቶች በኤሌክትሮኒክ ኤሌክትሮኒካዊ ዘዴ የሚተላለፉበትን አሰራር በእጅ ወደሚከናወን አሰራር ተግባራዊ የሚሆንበት የህግ ማሻሻያ ያጸደቁበት ወቅት ነው። የኬንያው ጠቅላይ ፍርድ ቤት ኮሚሽኑ ህገ መንግስታዊና የምርጫ ህጎችን አልተከተለም ሲል ውጤቱን ውድቅ ማድረጉም አይዘነጋም። ሶማሊያ ውስጥ ባለፈው ቅዳሜ በመቶዎች የተቆጠሩ ሰዎች ያለቁበት የቦንብ ጥቃት የመጀመሪያ ኢላማው የነበረው ሞቃዲሾ የሚገኘው አዲሱ ቱርክ የገነባችው የጦር ሰፈር እንደነበር አንድ ከፍተኛ የሶማሊያ የደህንነት ባለስልጣን ለቪኦኤ የሶማልኛ አገልግሎት ገለጹ። ስማቸው እንዳይገለጽ የጠየቁት ባለስልጣን ከጥቃቱ በፊት የደረሱ ሁሉም የስለላ ሪፖርቶችና ከፍንዳታው በኋላ የተሰባሰቡ መረጃዎች የሚጠቁሙት የቱርኩ ወታደራዊ ሰፈር የጥቃቱ ኢላማ እንደነበረ ነው ብለዋል። ይሄ የጦር ሰፈር የተደራጀ ጦር ሰራዊት የሚያፈልቅ በመሆኑ ስትራቴጂያዊነቱ ከማናቸውም የበለጠና ሊያወድሙት የሚፈልጉት ትልቅ ኢላማቸው ነው ብለዋል። አልሸባብ የጦር ሰፈሩን ለማጥቃት ሲያደባ እንደነበረ የብሔራዊ ጸጥታና የደህንነት አካላት ቀደም ብለው መረጃ ነበራቸው ብለዋል ባለስልጣኑ። ባለፈው የአውሮፓውያን መስከረም 30 የቱርክና የሶማሊያ ባለስልጣናት መርቀው የከፈቱት ይህ የጦር ሰፈር ከ200 በላይ የቱርክ ወታደሮች፣ 1500 የሶማሊያ ወታደሮችን ያሰለጥኑበታል። በአጠቃላይም ቢያንስ 10 ሺ ወታደሮች ሰልጥነው ይወጣሉ። አልሸባብ ለቅዳሜው ጥቃት ኃላፊነት አይውሰድ እንጂ የሀገሪቱ ባለስልጣናትና የሽብርተኝነት ጉዳይ አዋቂዎች ይሄ የአልሸባብ ስራ ነው ብለው ነው አጥብቀው የሚያምኑት። አድማጮቻችን ይህንን ዜና የምናሰማችሁ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ነው። የቻይና ፕሬዚዳንት ሺ ዢንፒንግ እድልም እና ፈተናም ከፊታችን ተደቅነዋል ላይ የምትንትገኝ እንደሚገኙ ተናገሩ። የቻይናው መሪ ይህን የተናገሩት በየአምስት ዓመቱ በሚካሄደው የገዢ ኮሚኒስት ፓርቲ ብሔራዊ ጉባኤ ዛሬ ባደረጉት የመክፈቻ ንግግር ነው። ፕሬዚዳንት ሺ በታላቁ የህዝብ አዳራሽ ለተሰበሰቡ ከሺህ በላይ ተወካዮች ባደረጉት ንግግር ቻይና አዲስና ቻይናዊ ባህሪ ያለው ሶሻሊዝም ጎዳና በመያዝ ላይነች ብለዋል። ሀገራቸው ተጨማሪ ገበያ ተኮር የመጣኔ ሀብት ለውጦችን እንደምትፈቅድ የተናገሩት ፕሬዚዳንቱ የመንግስት ንብረት የሆኑ ተቋማትን መቆጣጠር ላይ ግን መንግስት የበለጠ ሚና ይይዛል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኒጀር ውስጥ ባለቤታቸው የተገደሉባቸውን ሴት ባሎ ውትድርና ሲገቡ ሊከተላቸው የሚችለውን ያውቁ ነበር አሏቸው ብለው ኮንግረስ ውመን ፍሬድሪካ ዊልሰን የተናገሩትን ሐሰት ሲሉ አስተባበሉ ትራምፕ ትናንት በትዊተር ባወጡት ጽሁፍ ዲሞክራቷ ኮንግረስ ውመን ግዳጅ ላይ ለሞተው ወታደር ባለቤት ፈጽሞ ያልተናገርኩትም ፈጥረው ነው ያወሩት። አላልኩም፣ ደግሞ ማስረጃ አለኝ ብለዋል። ዛሬ ለሲኤንኤን ቴሌቪዥን ቃለ መጠይቅ የሰጡት ኮንግረስ አባሏ ዊልሰን ፕሬዝደንቱ ቀጥፈዋል። እኛ ሐዘን ላይ ነን፣ እሳቸው ደግሞ ከህዝብ ጋር አብረው ማዘንን አያውቁበትም ብለዋል። ዊልሰን እንደሚሉት ትናንትና ማይሽያ ጆንሰን የሚባሉ የባለቤታቸውን የሃምሳ አለቃ ለዴቪድ ጆንሰንን አስከሬን ለመቀበል ወደ ማያሚ አውሮፕላን ጣቢያ በመኪና እየተጓዙ ሳሉ የሟች ባለቤት ሚስተር ትራምፕ ጋር በስልክ ለሌላ ሰው ጎልቶ በሚያሰማው ስፒከር በሚሉት ሲያነጋግሯቸው ሰምቻለሁ። በከፊል ነው የሚሉት ዊልሰን የሟቹ ወታደር አክስትና ጎትም መኪና ውስጥ ነበሩ ብለዋል። ሚስተር ትራምፕ እንደ ፕሬዚደንት ባራክ ኦባማ ካሉት የቀደሙ ፕሬዚደንቶች ትምህርት ቀስመው ግዳጅ ላይ ለሞቱ ወታደሮች ቤተሰቦች ይልቁን ጥሩ ነገር መናገርና ከዚያም ደብዳቤ መላክ ቢለምዱ ጥሩ ነው ብለዋል። ዋይት ሀውስ፣ ትናንትና ይህን ጉዳይ አስመልክቶ ባወጣው መግለጫ ፕሬዚደንቱና የመጨረሻውን መስዋዕትነት የከፈሉ ጀግና አሜሪካውያን የሚነጋገሩት በግል ነው፣ በይፋ ሳይሆን ብለዋል። ሚስተር ትራምፕ ኒጀር ውስጥ በደረሰው የደፈጣ ጥቃት አሜሪካውያን ወታደሮች ከተገደሉ ከአስራ ሁለት ቀናት በኋላ ከትናንት በስቲያ ሰኞ ስለ ድንገቱ ንግግር አድርገዋል። እጅግ በጣም አዝኛለሁ። ምንጊዜም ቢሆን የሚያሳዝነኝ ነው። ይሄ የመጨረሻው ከባድ የስልክ ጥሪ ነው፣ ይከብደኛል ማለታቸው ተጠቅሷል። ለሰዓቱ ያለን ዜናም በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና ቆንጂት ታይነን። አሁን የምሽቱ አብይ ርዕስ በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። መንግሥት ሐሳብን በነጻነት መግለጥን እንዲፈቅድም እናበረታታለን ሲል መግለጫው አመልክቷል። እስክንድር ፍሬው ነው ዘገባውን የላከልን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ከሰዓት በኋላ ያወጣው መግለጫ በቅርቡ በኦሮሚያ የተለያዩ አካባቢዎች የተካሄዱ የተቃውሞ ሰልፎችንና የደረሱ ጉዳቶችን መነሻ ያደረገ ነው። መግለጫው እነዚህን ሰልፎች በሁለት ከፍሎ ተመልክቷል። ሰልፈኞች በሰላማዊ መንገድ ሀሳባቸውን የገለጹባቸውንና የጸጥታ ኃይሎችም ይህንን እንዲያደርጉ የፈቀዱባቸውን የተለያዩ ክንውኖች በአድናቆት እንመለከታለን ብሏል። መግለጫው በሌላ በኩል ግን በበርካታ ሰልፎች የተከሰተው ሞትና ብጥብጥ እንዳሳዘነው ጠቁሟል። ለስራ ከአዲስ አበባ ውጭ ካሉበት በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሀሳብን በሰላማዊ መንገድ መግለጽ መፈቀድ ያለበት መብት መሆኑን አስረድተዋል። የኢትዮጵያ ሕዝቦች ሐሳባቸውን በነጻነት የሚገልጹበት ምህዳር እንዲኖር እናበረታታለን። ሰላማዊ ሰልፎች እንዲካሄዱ የተፈቀዱባቸው አጋጣሚዎች እንደነበሩ እናስታውሳለን። ያ ጥሩ ነገር ነው። መሆንም ያለበት እንደዚህ ነው። ሰዎች ሐሳባቸውን በሰላማዊ መንገድ መግለጽ አለባቸው። ያ ደግሞ መፈቀድ አለበት። ለሰዎች መሞትና ለብጥብጥ ተጠያቂ የሆኑ አካላት መለየት እንዳለባቸው ኤምባሲው አስታውቋል። ለዚህ የሚረዳ ግልጽ ምርመራ መደረግ እንዳለበትም ጠቁሟል። ኤምባሲው በመግለጫው ያንጸባረቃቸውን አቋሞች ለኢትዮጵያ መንግስት ባለሥልጣናትም ማሳውቆ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩን የመለሱት፦ በተለያዩ ጉዳዮች ላይ ከኢትዮጵያ መንግስት ጋር የሚካሄደው የቀጠለ ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግሥትም እንዲደመጡ ማበረታታት ነው። እና ያ የቀጠለ ውይይት ነው። የምንነጋገርበትም ጉዳይ ነው። ኢትዮጵያውያን ሁሉ ሀሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉ፣ ባለስልጣናትም ሀሳብን በሰላማዊ ሁኔታ መግለጽን እንዲፈቅዱ እናበረታታለን ሲል ነው ኤምባሲው ጥሪ ያቀረበው። በአጠቃላይም ለኢትዮጵያ ዜጎች አስፈላጊ በሆኑ ጉዳዮች ላይ ገንቢ፣ ሰላማዊና አሳታፊ የሆነ ብሔራዊ ውይይት እንዲኖር እናበረታታለን ብሏል። ትናንት በወቅታዊ ጉዳዮች ላይ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ደንጮ ከመለሷቸው ጥያቄዎች አንዱ እነዚህኑ በኦሮሚያ የተካሄዱ የተቃውሞ ሰልፎችን የተመለከተ ነው። ሀሳብን በነጻነትና በሰላማዊ መንገድ መግለጽ መብት መሆኑን፣ አንዳንዶቹ ሰልፎች ግን ሰላማዊ እንዳልነበሩን ያብራሩት ሰልፎቹን በሁለት በኩል ከፍለን ማለት እንችላለን። አንደኛው በኢትዮጵያ ሶማሌ ከኢትዮጵያ ሶማሌ የተፈናቀሉ ኦሮሞ ተወላጆችን ለመደገፍ ገቢ እናያሰባስባለ ብሎ የሚወጣል ገቢውን በመሰብሰብ ደግሞ በተከፈተው አካውንት ሄዶ ገቢ የሚያደርጉ ወጣቶች አሉ። በሌላ በኩል የተቃውሞ ድምፅ ለማሰማት የሚወጧል። እነዚህም በተመለከተ የክልሉ አመራርም እንዳስቀመጠው በአሁኑ ጊዜ ሰላማዊ ሰልፍ ማድረግ ሁላችንን እንደምናውቀው ዲሞክራሲያዊ መብት ነው ነገር ግን ደግሞ ሰላማዊ የምለውን እንትን መረሳት የለበትም። ሰላማዊ ሰልፍ ሁከት ወይ ደግሞ ንብረት ማቃጠልን አያካትትም። በዚህ ውስጥ እየገቡ በሰላማዊ መንገድ ሀሳባቸውን መግለጽም ይሁን ለድጋፊም ይሁን ለተቃውሞ የሚወጡትን አካላት በመቀላጠል የማይወክሉን በንራዎች ይዞ የወጡ ንብረትን እያቃጠሉ በተለይ መኪኖችን እያቃጠሉ ጉዳት የሚያደርሱ አካላት አንደኛ ክልሉንም የማይወክሉ እንደሆነ በክልሉ ኮሚኒኬሽን ቢሮ ኃላፊ በኩል ባለፈው ተገልጿል። አሁን ባለን መረጃም የክልሉ መንግስት እነዚህን የተከታተለ እየለየ ማለት ነው። በአንድ በኩል በሰላም ሀሳባቸውን የሚገልጹ መብታቸው ነው። የማንንም መብት ሳይነኩ በሁከት ውስጥ ሳይገቡ ማንኛውም ሰው ሕጉ በሚፈቅደው መንገድ ብቻ ማለት ነው። በዲሞክራሲያዊ ስርዓት ሀሳባቸውን የሚገልጹ መብታቸው ነው። ከዛ ውጪ ግን የሌላውን መብት የሚጋፉና ጉዳት የሚያደርሱ መንግስት እንደማያልፋቸው መታወቅ አለበት። በነሱ ውስጥም ገብቶ ሆን ብሎ ማለት ነው ክልሉ እንዳይረጋጋ ለማድረግ የሚደረጉ እንቅስቃሴዎችም ክልሉ ለይቶ እርምጃ እየወሰደ እንደሆነ መታወቅ አለበት። የክልሉ መንግስትና ገዢው ፓርቲ ኦህዴድ የተቃውሞ ሰልፎቹን ተከትሎ በጠፋው የሰው ህይወት ማዘናቸውን መግለጻቸው ይታወሳል። በሰልፎቹ ወቅት ለሰው ህይወት መጥፋትና አካል መጉደል ተጠያቂ የሆኑ አካላት በቁጥጥር ስር መዋላቸውንም የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ ገልጸው ነበር። በቁጥጥር ስር ዋሉ በተባሉት አካላት ማንነት ላይ የተሰጠ ዝርዝር ማብራሪያ ግን የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ መጽሔቱ ደግሞ እንሸጋግራለን። የዕለቱን አብይ ርዕስ ነበር እስክንድር የላከልን በኦሮሚያ ክልል በተለያዩ ከተሞች ተቃዋሚዎች መቀጠላቸውን ተቃዋሚዎቹ በተደረገባቸው አካባቢዎች ያሉ አንዳንድ ነዋሪዎችም ለአሜሪካ ድምፅ ገልጠዋል። በሙከጡሪ ከተማ ትናንት የአንድ የ16 ዓመት ወጣት መገደሉን ወንድሙም ገልጾልናል። በሰሜን ሸዋ ዞን ደግሞ ወረዳ ነዋሪ የሆነ ሌላ ምንጭ በሰላማዊ መንገድ ይካሄድ በነበረ ሰልፍ ላይ ተኩስ ተከፍቶብናል ይላል። በሌላ በኩል በጂማ ዩኒቨርሲቲ የኢንጂነሪንግ እና የኮምፒውተር ሳይንስ ተማሪዎች ከጅግጅጋ ዩኒቨርሲቲ የወጡ ከአራት ሺህ በላይ ተማሪዎችና መምህራን ቦታ ሊሰጣቸው ይገባል የሚል ጥያቄ ይዘው ወጥተዋል። ከኦሮሚያ ክልል ኮሚኒኬሽንስ ጉዳዮች መረጃ ለማግኘት ሞክረን ስልካቸው ስለማይነሳ ማግኘት ሳንችል ቀርተናል። ሙከራችን ይቀጥላል ሌላ ጊዜ። ለአሁኑ ግን ወደ ዘገባው እንዳለን። ዘገባው የጽዮን ግርማ ነው። በሙከ ጥሪ ከተማ ነዋሪ የሆነው ቢተው ቦከና የ16 ዓመቱ ታናሽ ወንድሙ ደጀኔ ቦከና ከሚኖርበት ገጠር እርሱን ፍለጋ በትላንትናው ዕለት ወደ ከተማ እንደመጣ ይናገራል። በሰዓቱም ከተማ ውስጥ ተቃውሞ ስለነበር ወንድሙ እዛ ተቃውሞ ሰልፍ ውስጥ ሊሆን ይችላል በሚል ፍለጋ ገብቶ በጥይት ተመትቶ ሕይወቱ እንዳለፈበት ይገልጻል። አስክሬኑን አገኛችሁ? የት አገኛችሁት? እዛ በሞትበት አ መሬት ላይ ወድቆ። ቀበራችሁ? መቼ ተቀበረ? አሀ ሰላማዊ ሰልፍ ውስጥ ያለህ መስሎት ሄዶ ነው። አንተ እዛ ነበርክ? የደጀኔን እህትም ስለ ሁኔታው ጠይቅያት ነበር። ገጠር ነው የሚቀመጠው እና እሱ እዚህ ነበር። እንዳጋጣሚ እሱ ፍለጋ በቃ ሰላማዊ ሰልፍ አለ ሲባል እሱ ፍለጋ ነው የመጣው። አግኝተሹ ነበር አንቺ? አይ እኔ አላገኘሁትም። ከሞተ በኋላ ነው በቃ ደረሱ። አስክሬን ሁኔታ አገኛችሁት? እዛው በሞተበት ነው ያገኘሁት። ማን አነሳው? ያው ሰው ነው ያነሳው። ታናሽሽ ነው ታላቅሽ? ታናሽ ነው። የስንተኛ ክፍል ተማሪ ነው? አምስት ረብሻ ነበረ፣ ተቃውሞ ነበረ፣ ምንድን ነበረ? ሰላማዊ ሰልፍ ነበረ። በቃ ሰላማዊ ሰልፍ ልጆች በሰላም ሰላም እያካሄዱ እያለ እና እዚ አጋጣሚ በእሱ ብቻ ነው የሞተው። የሞተው እንግዲህ እስካሁን እሱ ብቻ ነው። እጁ ነው የተመታ የቆሰሉ ልጆች አሉ። በቃ ደጀኔ እናትና አባት፣ አራት ወንድምና እህት እንዳሉት የገለጹት ቤተሰቦቹ ቀብረ ነው ግራ ተጋብተን ቁጭ ብለናል ብለውኛል። በተቃውሞ ሰልፍ ውስጥ የወጣቶች ሞት እየተለመደ መምጣቱን በሀገር ውስጥ የሚገኙ የተቃዋሚ ፓርቲ አመራሮችና ሕይወታቸው ያለፈባቸው ቤተሰቦች በተደጋጋሚ እየገለጹ ይገኛሉ። በተያያዘም በሰሜን ሸዋ ደገም በተባለች ከተማ የተቃውሞ ሰልፍ እንደነበር በከተማው የሚገኙ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል። አዎ፣ ትላንትና ሰላማዊ ሰልፍ ነበረ። እዛ ደገም ሰላማዊ ሰልፉ ተካሂዶ ነበረ የተካሄደውም በስርዓት ነው። ፖሊስ ማለት ነው። ኮረብት ክንሳ የኦሮሚያ ፖሊስም በስርዓቱ ነው ትላንትና የተካሄደው። ሰላማዊ ሰልፉም የሶስት ቀን ነው የተባለ እዛ ላይ ደግሞ የእርዳታ ማሰባሰብ ፕሮግራሙ አለ። ትላንትና በስርዓቱ ነው የተካሄደው እና ዛሬም እንደዛው ነው የተቀጠለበት። በመሀል ነው መከላከያ ገብቶ እርሻውን ያስነሳ። የእርዳታ ማሰባሰብ ስራው ለምንድን ነበረ? ከሶማሌ ክልል የተፈናቀሉት ሰዎች ለእነሱ ነው። እንዳለኝ ለያው ቦታ እንደሚካሄደው ዝም እንደዛው ነበር ፕሮግራሙም እንደ ሰመን ሸዋም እንደዛ ነበር። ሶስት ቀን ያህል ተካሄደ ያሉትን ይህንን የተቃውሞ ሰልፍ ማን የጠራው? የእርዳታ ማሰባሰብ ውስጥ እንዴት ሊካሄድ ቻለ? ራሱ ነው የመሰባሰባ ፕሮግራሙ። ከተማ ውስጥ ነው የሚካሄደው። ለወረዳ አስተዳደርም ተነግረዋል። ለጸጥታ ሀላፊ ዘርፍም ተነግረዋል። ይህም ደግሞ የሚያደርጉት ያው የኦሮሞ ወጣቶችም አሉ የሀገር ሽማግሌዎችም አሉ። የህጉ የሚባል ህጉ የሚባል ግሌዎችም አሉ። መስራትም እነሱ ነው። ትላንትና ሲያካሄዱ የነበሩ ምን የሚባል ህጉ ህጉ ህጉ ህጉ ጃርሶ ህጉ የሚባላል ደግሞ ወረዳ ታዋቂ ነው። ጃርሶ ህጉ ማለት ታዋቂ ነው። ህጉ ማለት የሀገር ሽማግሌ ማለት ነው። እነሱም አሉበት እነሱም አሉበት። ምንድን ነበር አላማው? ሄድ ነበረ ጥያቄ እንደ ሰሙንሸዋል ልንገርሽ፣ እንደ ሰሙንሸዋ እያቀፍች ነው ሰው የናፈቀው፣ ፊትህ ነው፣ ሌላ ነገር አይደለም። ፊትህ ብቻ ዲሞክራሲ ብቻ ነው ሰው የናፈቀው፣ ሌላ ነገር አይደለም የናፈቀው። እንደፈለገ መናገር እንደፈለገ የራሱን ለመግለጽ። ሌላ ይቅር እና ልንገርሽ እንደ ዋ ኦዳ፣ ኦዳ የሚባል አለ አለም፣ ይሄ የኦሮሞ ባህል ኦዳ። አንገትሽ ላይ ከታየ በቃ የዛን ቀን አስር ቀን አምስት ቀን ተገርፍሽ ታስረሽ ነው የምትወጪው። ኦዳ ኦዳ፣ እራሱ ኦዳ ሌላ ነገር ይቅር ነው እና ይህን ነው ህዝቡ የፈለገ እንጂ ሌላ ነገር አይልም። ሌላ ነገር አይልም። ሌላ ፖለቲካውም የለም። ነጻነት ነው በአሁኑ ሰዓት ነጻነትን ነው የሚያፈቅ። ነጻነት ነጻነት በቃ ሌላ ነገር ያ ለመናገር ነጻነትን ለመናገር በቃ አንሸማቀቁ። ለምን እንሸማቀቃለን ነው እንደ እንደውሮ ለምንድን ነው የምንሆነ ነው። አሁን ለምሳሌ እዛ ሰላማዊ ሰልፉ ሰላም ነበር። ምንም የተከፈተ ነገር የለም ምንም የተደረገ ሰላም ባስራሱ በሰላም እያቋረጠ እያለፈ ነበረ ከዚህ ድረስ ነበር። ኮረብትምታና የክልል ፖሊሶች ደግሞ መሀል እየሄዱ በስርዓት እያስተናገዱ ነበር። ታዲያ ምን ተፈጠረ? በመጨረሻ ላይ መከላከያ መጣ። በሶስት ኦራል ነው የመጡት። ልክ እንደመጡ ድብደባ መጡ። እነሱ ሁላ መጡ። በቃ አይነ እያየው ነው ልጅ የተመታው ነው ዛ የተመታው ልጅ አይነ እያየው ነው የወደቀ በምንድን የተመታው ነው ስ በጥይት በጥይት። ታውቀዋለህ ልጁን ልጁን ፍቃዱ ነው ስሙ ሁ ስሙን ነው የማውቀው። ወደ አስራ ሰባት አመት እንደዛ ይሆናል። በር ላይ ነው የተመጣው። ምን ሆነ? ሞተ አልሞተም? ታፋ ላይ ነው ለጊዜው ሪከር ተደርጓል። ከደገም ጤና ጣቢያ ወደፊት ሆስፒታል፣ እዛ ነው ያለው። በሌላ በኩል ደግሞ በጅማ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ አድርገው እንደነበር አንድ ተማሪ ለአሜሪካ ድምጽ ተናግሯል። ጠዋቱ ሶስት ሰዓት ጀምሮ የኦሮሞ ልጆችና ከአማሪ ወጡ ወገኖቻችን አንድ ላይ ሆነን ዋናው ዓላማ ሰልፎ የተካሄደብን ምክንያት ጅጅጋ ዩኒቨርሲቲ የተመደቡ እየተማሩ የነበሩ እና እያስተማሩ የነበሩ አስተማሪዎች ላይ እየደረሰ የነበረ ነገር አይቶ ውጭ የቀሩ አራት ሺ ከዛ በላይ የሚሆን ተማሪዎች እና አስተማሪዎች እነሱ ወደ ኦሮሚያ ባሉ ዩኒቨርሲቲዎች ተከፋፍለው በሰላም ከኛ ጋር እውቀቱን እንዲቋደሱ ነበር ጥያቃችን። ይህን ደግሞ አንድ ላይ ሆነን ተነጋግራችሁ ነው ይህንን ተቃውሞ ያደረጋችሁት? ማለት የአማርኛ ከአማራ ክልል የመጣና ከኦሮሚያ ክልል የመጣ ተማሪ ብቻ ነው ወይስ ሌሎችም ተማሪዎች አሉ? ሌልሃም ብሔሩም ነበሩበት፣ ግን አብዛኛው በብዛትም የኦሮሞና የአማራ ተማሪ በብዛትም ብዙ ናቸው። በዛ ላይ ደግሞ ድምፅም ያሰማነው መፈክራችን፣ አዎ በኦሮሚፋና በአማርኛ ነው። ጥያቄውን በተጠይቀው በኦሮሚፋና በአማርኛም ጥያቄም ተጠይቋል። በሚመለከተው አካል መጥተው እንዲያናገረ ሰልፉ ላይም ስሎጋን በማሰማት የግቢውም አካል ግቢውን ይመራል የሚል አካል መጥቶ አናግሮን ምላሹን ለማክሰኞ ጧት ቀጥሮን። ላይ የምን ዲፓርትመንት ተማሪዎች ናችሁ? ይህን ያደረጋችሁት? በዲፓርትመንት አይደለም በፋካልቲ ነው። ጀስት ብራንች ነው ይሄ። ብራንች ደግሞ ጂአይቲ ጅማ ኢንስቲቱሽን ኦፍ ቴክኖሎጂ የሚባለው የኪቶ ፎርዲሳ ብራንች ነው። እሺ፣ የዛ ተማሪዎች ናችሁ? ኢንጂነሪንግ እና ኮምፒውተር ሳይንስ ኢንጂነሪንግ ናቸው። እንግዲህ እናንተ ተማሪዎች ናችሁ፣ የዩኒቨርሲቲ ተማሪዎች ናችሁ። ወደ የኦሮሚያ ዩኒቨርስቲ ይግቡልን የሚል ጥያቄን ያነሳ ነው ብልሃል እና እንደው ለአንድ አገር ግን እንዲህ ያለ ነገር ጥሩ ነው ማለት በየብሄሩ በየዩኒቨርሲቲው መማሩ ምን አስተያየት አላቸው? ስለዚህ ማወቅ ያለብሽ ነገር ቢኖር እኛ ጥያቄ አሁን እዚህ ጋር ውጭ ላለው ሰው ነው የጠየቅ ነው እንጂ ጅጅጋ ዩኒቨርስቲ ውስጥ የተመደበ እየተማሪ ያለው ወይ እያስተማሪ ያለው ዜጋ አይደለም ከዛ ይውጣለን የዜግነት ጉዳይ ሳይሆን በቃ በቃ የመኖርና የመማር የመቻቻል ነገር ነው። ነፍሳቸው ለህይወታቸው ፈርቶ ውጭ የቀሩ ከዚህ በፊትም በብዙ ነገራቶች ላይ ወጥተዋል። አስተማሪዎች፣ ልጆቻቸው ተማሪዎች ደግሞ ምን በልጁ ፖሊስ የሚሆን እዛ ያለው አካል ማንኛውም ስም እነሱ ላይ በደል እያደረሰ ነበር። ይሄ ግልጽ ነው። ይሄ በደል ከዚህ ከዛ በኋላ ደግሞ አሁን የእኛን ዜጎች ከሶማሌ በተለይ በጅጅጋ ወጫ ላ ፋንቅሎ የጅጅጋ መንግስት ወይ የሶማሌ መንግስት ነው የሚል መንግስት እነሱን ካወጣ በኋላ ወደዛ በነፍሳቸው መሄድ ስለፈሩ ውጭ የቀሩ አሉ። እነዛ ሰዎች እዛ ነገር ውስጥ ሳይገቡ እዚህ ጋር ይሄም ሀገር ነው እዛም ሀገር ነው። ስለዚህ እዚህ ከእኛ ጋር እኛ የምንበላውን ዳቦ እየበሉ እዛ የምንተኛበት እየተኙ እንዲማሩ ፈልገን ነው የወጣ ነው። ማንኛውም ሰው የትኛው ሀገር የትኛውም ቦታ ሄዶ በፈለገው ባለው እውቀት ባለው ነጥብ ብሄድ ሳይል እዚ ጋ ሳይል እውቀት ፍለገ የትም አለም ብሄድ ነጻነቱ ቢኖር ደስ ይላል። እኔ ደግሞ የሚፈልገውም ሚጋፋውም ሰልፍ የሚወጣውም ለዛ ነው ይሄን ለመጋፋት ሳይሆን እሱን ለማምጣት ነው። እኛ ሰላሜ ሰልፍም የነበረው ውስጥ የሚያለው ማንኛውም ኦሮሞ ጋር ያለውም እኔ እስከማውቀው ድረስ ይሄ ነው። ማንኛውም ሰው በሰላም እንድኖር ነው። ማወቅ ያለብሽ ነገር ቢኖር እኛ የእኛ ዜጋ ወደዚህ ምጣ ብቻ ሳይሆን የሶማሌ ልጆችን ትላንትና ከትላንት ወዳ እኔ ነኝ ቆሜ እዛ ጋ ዌልካም እያለቆረት የነበርኩት። እንደ ተማሪው ገለጻ ከሆነ ተማሪዎቹ ሰልፍ የወጡት ትምህርታቸውን ያቋረጡት ተማሪዎች በየትኛውም ዩኒቨርሲቲ ተመድበው ትምህርታቸውን ይቀጥሉ የሚል ነው። እዚህ ጋ እኮ ማለት ነው ተማሪው ዩኒቨርሲቲው ሀላፍነቱን እወስዳለሁ አልወስድም ብሎ ከሆነ ምን ፍለጋ ነው እዛ የሚሄዱት ዩኒቨርሲቲ ፍለጋ አለ እውቀታቸው ጅጅጋ ሊኖረው አይደለም አደለ እነዚህ ልጆች ትምህርትን ፍለጋ ነው ያ ትምህርት ቤት እስከልል ድረስ ቁጭ ከሚሉ የፈለጉበት ዩኒቨርሲቲ የእኛ ጅማ ዩኒቨርሲቲ ብቻ እኮ አደለም የጠየቅነው ማንኛውም የሀገር አቀፍ ያለው ዩኒቨርሲቲ እዛ ችግር ካለበት ዩኒቨርሲቲ ውጭ የሆነ አዋሳ ሄዱ አርሲ ዩኒቨርሲቲ ሄዱ ባህርዳር ዩኒቨርሲቲ ሄዱ ወንድሞቻችንም ባህርዳርን ቢማሩ አዋሳ ቢማሩ ሶማሌላንድም እኛ ቢማሩ እዚህ ጋር ጅጅጋ ሰላም ሆና ብትማር ደስተኞች ናቸው ግን ማንኛውም አካል እዛ ለትምህርት ሄዶ ህይወቱ እስካል ድረስ ይሄ ማንኛውም ሰው ከመጠየቅ በፊት መንግሥት ራሱ ማድረግ የነበረበት ጉዳይ ነው። ጥያቄያችንን በአግባቡ ያቀረብንለት የትምህርት ቤቱ አስተዳደር ምላሽ ሰጥቶናል ብሏል ይኸው ተማሪ ምላሹ፣ እነሱም እየተመካከሩ እንደነበሩና ና ከኛ ጋር ለመመካከር ሰልፉን አቋርጦ ስብሰባውን አቋርጦ እንደመጡና እነሱ እንደ ዩኒቨርሲቲ የሚያደርጉትን ምላሽ ለቀጣይ እንድንጠብቃቸው ነገሩን። እኛ ደግሞ አላማችን እነሱን መልስ መስማት ስለሆነ ለቀጣይ ቀጠሮ የያዙልን ቀን እንጠብቃለን ብለን ሰላም ተለያይተናል። የኦሮሚያ ክልል ኮሚዩኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ስለ ጉዳዩ እንዲያብራሩልን ስልካቸው ላይ በተደጋጋሚ ብንሞክር ስልካቸው ላይ በተደጋጋሚ ብንሞክርም ልናገኛቸው ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ኬንያ ይወስደናል። በናይሮቢ የሚኖሩ አንድ የኦሮሞ ማህበረሰብ ተወካይ የኢትዮጵያ መንግስት የኬንያ ፖሊስን ተጠቅሞ በስደተኛው ላይ ጫና ማድረጉን አላቆመም በማለት ተናገሩ። በዚህም የተነሳ በየአመቱ በኬንያ ናይሮቢ ሲቲ ፓርክ ላይ ይከበር የነበረው የእረቻ በዓል የኬንያ ፖሊስ ፍቃድ በመከልከሉ ምክንያት በናይሮቢ የሚኖሩ የኦሮሞ ማህበረሰብ አባላት በዓሉን ሳያከብሩ ቀርተዋል። በናይሮቢ የኦሮሞ ስደተኞች ማህበረሰብ ጸሐፊ አቶ ፍቃዱ ድርባ ለአሜሪካ ድምፅ ሲናገሩ ማህበራችን በኬንያ በህጋዊነት የተመዘገበ ማህበር ቢሆንም የኬንያ ፖሊስ የማህበሩ ኮሚቴ እንዳይገናኝ ፍቃድ በመከልከሉ በኬንያ ያሉትን ስደተኞች ለመርዳት አልቻልንም ብለዋል። በኬንያ የኢትዮጵያ ቆንስላ ጽህፈት ቤት የፐብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ አቶ ሀብታሙ ባዬ ኤምበሲው የኬንያ ጸጥታ አካላትን የሚያዝበት ሁኔታ የለም በማለት መልሰዋል። ሙሉ ዘገባውን የገልሞ ገልሞ ዳዊት ከዚያው ከኬንያ ልኳል። በኬንያ ናይሮቢ የሚኖሩ የኦሮሞ ስደተኞች ማህበረሰብ በኢትዮጵያ መንግስት ግፊት ብዙ ችግር እየደረሰባቸው መሆኑን ተናገሩ። የማህበሩ ጸሐፊ አቶ ፍቃዱ ድርባ በአሁኑ ወቅት በናይሮቢ ማንኛውንም ስብሰባ እንዳናደርግ ተከልክለናል በማለት ለአሜሪካ ድምፅ ተናግረዋል። አቶ ፍቃዱ የኢትዮጵያ መንግስት ከኬንያ ፖሊስ ጋር በመሆን ነው በስደተኛው ላይ ጫና እየፈጸመ ያለው ይላሉ። ኢሮ ገራገራ ሞቱማን ኢትዮጵያ እንዳሉት ፖሊሲ ከናወጂኒ ወለት ድየኛን ውጭ የቱ ኑተካ ሐዋሳው ኮሚኒቲ ኦሮሞ ናይሮቢት ኢጃረምኔ ገልሞፍኔ ብዙ ጊዜ የኢትዮጵያ መንግስት ከጸጥታ ኃይሎች ጋር አንድ ላይ ሆኖ ነው የሚሠራው። እኛም በማኅበር ተመዝግበን ሕጋዊ ሆነን የሆንን ማኅበር ነን። እኛ እንግዲህ ሕጋዊ ሆንን እያልን በኢትዮጵያ መንግስት በናይሮቢ ውስጥ ባሉ የፖሊስ ኃይል በኩል ስብሰባ እንዳናደርግ የህዝብ ተወካይ እንዳንመርጥ ጫና እያደረገብን ነው። ስደተኛውን ማገዝ የምንችልበት መንገድ ዙሪያ ለመወያየት ምርጫም ለማድረግ የፓኒጋኒ ፖሊስ ጣቢያ ስብሰባ ፈቃድ ወስደን የመሰብሰቢያ አዳራሽ ከተከራየም በኋላ መጥተው የስብሰባ ፈቃዳችንን ነጠቁን። ከዛ ወዲህ ምንም ነገር መስራት እየቻልን አይደለም። ስደተኞችንም ማገልገል አልቻልንም። በናይሮቢ የእሬቻ በዓል በተለምዶ ሲቲ ፓርክ በሚባል ቦታ ነበር የሚከበረው። ባለፈው አመት በዓሉን ለማክበር በቦታው ተገኝቶ ከነበሩ ታዳሚዎች ቁጥራቸው ወደ 42 የሚሆን በኬንያ ፖሊስ ቁጥጥር ስር ውለው ከአራት ቀን በኋላ መፈታታቸው የሚታወስ ነው። ሌንጮ ኤልያስ በ2014 ነው ወደ ናይሮቢ የመጣው። የኢሬቻን በዓል በናይሮቢ ሲቲ ፓርክ በ2015 በሰላም ማክበሩን ተናግረው፣ ባለፈው አመት ግን በበዓሉ ዕለት የኬንያ የጸጥታ ኃይሎች በትእዛዝ መጥተው በቁጥጥር ስር እንዳዋሏቸው ያስታውሳል። ኢቲጋ ፈተማ ሳኒ ኑቲ ሰደርካ ቃመን ወሊት የግግሪ ፖሊስ ኃላፊ ፈቃዱን ተከልክለው እየተከለከለው በፖለቲካ ምክንያት መሆኑን በመግለጽ ነው የነገረን። የኢትዮጵያ መንግስት ኦሮሞ እዚህ እንዲገናኝ ስለማይፈልግ፣ እኛና ኢትዮጵያ አብረን ነው የምንሰራው። የኢትዮጵያ መንግስት ጥቅም መከበር አለበት። ስለዚህ ዛሬም ቢሆን ነገም መገናኘት እንደማንችል ነው የተነገረን በግልጽ። ባለፈው ዓመት ለእንጮን ጨምረው ከ42 በላይ ሰዎች ታስረው የነበሩ ሲሆን ከአራት ቀን በኋላ ግን ፍርድ ቤት ቀርበው እንዲለቀቁ ሆነዋል። ዘንድሮም ተመሳሳይ ስርዓት እንዳይከሰት በናይሮቢ የኦሮሞ ስደተኞች ማህበረሰብ መሪዎች የኬንያ ፖሊስን ፍቃድ ጠይቀው ነበር። የናይሮቢ ሴንትራል ፖሊስ ጣቢያ ግን ፍቃዱን ከልክሎታል። ኃላፊያቸው መጥተው ለእኛ የበላያችን አካል ደውለውልን እናንተ ስብሰባ እንዳላችሁ ነገሩን። እናንተ በኢትዮጵያ ያለውን ችግር እዚህም ልትፈጥሩ እንደሆነ ነው የተነገረን። ስለዚህ ነው በቁጥጥር ስር ልናውላችሁ የመጣ ነው ብለው ይዘው አሰሩን። ሲጠይቁን የነበረው ነገር ስለ መሰብሰቢያ ፈቃድ ነበር። ግን በቂ መልስ እን ጣቸው ፋታ ሲሰጡን አልነበረም። የኬንያ ፖሊስ ለማህበረሰቡ ፍቃድ ለምን እንደከለከለ ለመጠየቅ የናይሮቢ ሴንትራል ፖሊስ ጣቢያ ሄጄ ነበር። የጣቢያውን ኃላፊ ጆሴፍ ኮሜን ማግኘት አልቻለም። የቢሯቸው ጸሐፊ የሰጡንን ስልክ ቁጥር ደውለን ለማናገር ብንሞክርም የቢሯቸውን ስልክ የሚመልስ ሰው የለም። በኬንያ ያለ ማንኛውም ስደተኛ ደህንነቱን የመጠበቅ ኃላፊነት ያለበት የኬንያ ስደተኞች ጉዳይ ቢሮ ሲሆን የኦሮሞ ስደተኞች ለምን ፍቃድ እንደተከለከሉ ተጠይቀው ቢሮው ስለዚህ ጉዳይ መልስ መስጠት እንደማይችል ገልጸዋል። ሌላው ሰሞታ እየቀረበበት ያለው አካል በኬንያ ያለው የኢትዮጵያ ኤምባሲ ላይ ነው። ስደተኞቹ ኤምባሲው የኬንያ ፖሊሲን ተጠቅሞ ይህን ግፊት እያደረሰ ነው በማለት በኬንያ የኢትዮጵያ ኤምባሲን ይወክሳሉ። በኤምባሲው የፓብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ የሆኑት አቶ ሀብታሙ ባዬ መልስ ሰጥተዋል። እንግዲህ በናይሮቢ የኢትዮጵያ ኤምባሲ ዋነኛ ተልዕኮ አለው። ይሄ ዋነኛ ተልዕኮ ምንድን ነው? አንደኛ በሁለቱ ሀገራት መካከል በኢትዮጵያና በኬንያ መካከል ያለውን የሁለትዮሽ ግንኙነት ማጠናከር ነው። በሁለተኛ ደረጃ በናይሮቢ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አሉ። የሚያጋጥማቸውን ችግር ኤምባሲው ይፈታል እንጂ እንደዚህ አይነት ችግር የሚፈጥርበት ምንም ምክንያት የለም። እኛ እስካሁን በምናውቀው ደረጃ አሁን ያነሳውን የሬቻ በዓል አከባበርን በተመለከተ የኢትዮጵያ ኤምባሲ እስከሚያውቀው ድረስ በናይሮቢ ከሚኖሩ የኦሮሞ ወንድሞቻችን እንደዚህ አይነት በዓል ልናከብር ነው እና እንዲህ አይነት ድጋፍ አድርጉልን ተብሎ የቀረበ ጥያቄም የለም። ስለዚህ አሁን ይሄ አንተ የምትለው ነገር የኢትዮጵያ ኤምባሲ ወታደሮች የሉትም፣ እዚህ የፖሊስ አካላት የሉትም የጸጥታ አካላትንም ልኮ እዛ ሊያስፈራራ የሚችልበት ምንም ማግራውን እንዴለውም። ስለዚህ አሁን እየቀረበ ያለው ክስ መሰረተ ቢስ ነው። ለአቶ ሀብታሙ የኢትዮጵያ ኤምባሲ ጉዳዩን ለማስፈጸም የኬንያን የጸጥታ ኃይሎችን ይጠቀማል ስለተባለው ሰሞታ ስናነሳ ኬንያ ሉዓላዊት ሀገር ናት። ስለዚህ ኤምባሲው ይህንን የሚፈጽምበት ምክንያት የለውም በማለት አጣጥለዋል። አቶ ሀብታሙ ይህንም ቢሉም በ2015 አንድ ኤክስፕሬስ የተባለው የኬንያ መጽሔት ወደ 50 የሚሆኑ የኬንያ ፖሊስ አባላት ኬንያ ባለው የኢትዮጵያ ኤምባሲ በጀት ተመድቦላቸው የኢትዮጵያ ስደተኞች ላይ እርምጃ ሲወስዱ እንደነበሩ የሚያጋልጥ መረጃ አውጥቶ የነበረ መሆኑ የምታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት፣ ናይሮቢ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለተኛውን የፕሮግራም አጋማሽ ጀምረናል። ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ያሳያል የስቱዲዮ ሰዓታችንም። አሜሪካና ህዝቧ። ዩናይትድ ስቴትስ ውስጥ ከአስራ ዘጠነኛው ምዕት ዓመት መጨረሻ ጀምሮ ሠራተኞች በማኅበራት ሲደራጁ ቆይተዋል። ሰራተኞች በማኅበራት የሚደራጁት በየፋብሪካው የሚፈጸምባቸውን የጉልበት ብዝበዛና አደገኛ የሥራ ሁኔታዎችን ለመታገል ነው። በቅርቡ እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ ታሪክ ብሔራዊ ቤተ መዘክር ወይም ናሽናል ሚዚየም ኦፍ አሜሪካን ሂስትሪ ያዘጋጀውን የአሜሪካውያን ሠራተኞችን ማኅበራት ታሪክ የሚዳስስ ኤግዚቢሽን የጎበኘችው የቪኦዋ ኒኮሌታ ኢሊክ ዛሬ የማህበራቱ እንቅስቃሴ ምን ደረጃ ላይ እንዳለ የሚዳስስ ዘገባ አጠናቅራ ቆንጅት ደግሞ ለቤተሰብ፣ ለሴቶች ለማለት ለማ ይቅርታ፣ ለአሜሪካና ህዝቧ አሳሳትኩብሽ። ይቅርታ አላሳሳትኩም። ለአሜሪካና ህዝቧ ፕሮግራም እንዲህ አዘጋጅተዋለች። ያኛውም ስላለ ብለህ ነው። ለማንኛውም ከአሜሪካ የሰራተኛ ማህበራት ታሪክ አንዱ ትልቁ የሆነው የተመዘገበው እንደ አውሮፓውያን አቆጣጠር ታህሳስ 8886 ዓ ም ነው ያን ቀን ነበር የሰራተኛ አዳራጅ ሳሙኤል ጎምፐርስ የአሜሪካ ሰራተኞች ፌዴሬሽንን የመሰረቱት የብሔራዊ የአሜሪካ ታሪክ ቤተመዘክር አደራጅ ኃላፊ የሆኑት ፒተር ላይፕሆልድ እንዲህ ሲሉ ይገልጹታል ዩናይትድ ስቴትስ ውስጥ የግለሰብ እድል የሚለው አመለካከት የሠራተኛ ማኅበራትን በጥንካሬ ላይ መመስረት እየሸረሸረው ነው። ኢንዱስትሪው እየገዘፈ በሄደ ቁጥር ሠራተኛው አቅም እንዲኖረው ማኅበራት ያስፈልጉታል። በፆታ፣ በብሔር፣ በቀለምና በትምህርት ረገድ በሰራተኛው ውስጥ ያለውን ልዩነት ተቋቁሞ ማደራጀት በወቅቱ ቀላል እንዳልነበረ ነው ፒተር ላይብሆልድ የሚያስታውሱት። ሰራተኞች አንድ ላይ ሲደራጁ የሰራተኛ ቅጥርና ከስራ መባረር ሂደትን ለመቆጣጠር ሁነኛ ጉልበት ያገኛሉ የተሻለ የደሞዝ ጭማሪ፣ ከትርፉ ጥቅም የማግኘት እድልንም ለመጠየቅ ያግዛቸዋል። ሌላይቱ የእሳቸው ባልደረባ ካትሊን ፍራንስ በበኩላቸው በተለይ በሀያኛው ክፍለ ዘመን የነበሩት ሰራተኞች እጅግ ከፍተኛ የሰራተኞች ማህበራት እጅግ ከፍተኛ ጠቀሜታ እንደነበራቸው ያስታውሳሉ። ኤስፔሻሊ ኢሚግራንስ በተለይም ደግሞ በቀደሙት ሀገሮቻቸው ማህበራት ከነበሩባቸው አካባቢዎች የመጡት ማለት ነው። ከአውሮፓ ሀገሮች ከምስራቅ አውሮፓ ፈልሰው ለሰራተኛ ማህበራት ትልቅ ስፍራ የሚሰጡ ነበሩ። ሰራተኞች በግል ሳይሆን በቡድን ከአሰሪ ጋር ለመደራደር ችለዋልና ይላሉ ካትሊን ፍራንስ ጥሩ ቤት ውስጥ ለመኖር ልጆቻቸውን ኮሌጅ ለማስገባት በአጠቃላይም የአሜሪካን ህልም እውን ለማድረግ አስችሏቸዋል የሰራተኛ ማህበራት የማይመቿቸው በርካታ አሜሪካውያን መኖራቸውንም ካትሊን ፍራንዝ ይገልጹና የማህበራት አባላቱ ቁጥር ከጠቅላላው ከሀገሪቱ ህዝብ ከ ከሰላሳ ከመቶ ዘሎ የማያውቀውም በዚህ ምክንያት እንደሆነ ተናግረዋል ተበታትኖ ያለን የሰራተኛ ኃይል ለማደራጀት ያስቸግራል um, is often difficult to ይሁን እንጂ በተለያዩ በርካታ የሙያ ዘርፎች ያሉ ወጣቶች አንድ ላይ ሆኖ ከአሰሪዎች ጋር የመደራደር እና በማህበር ተደራጅቶ አብሮ የመቆምን ጠቃሚነት አምነውበታል። የሰራተኛ ማህበራት ምንጊዜም ቢሆን አይጠፉም ይኖራሉ ብለው ሁለቱም የአሜሪካ ታሪክ ቤተ መዘክር አደራጆች ያምኑበታል። እነሆ በምን መልክ ይሆን የሚቀጥለው የሚለው ደግሞ ወደፊት የሚታይ ይሆናል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደሚቀጥለው የሁለተኛው አጋማሽ ቅንብር እናልፋለን። ዲሞክራሲ በተግባር የቤተ አማራ መድህን እና የዳግማዊ መላው አማራ ህዝብ ድርጅት በቅርቡ ውህደት መፍጠራቸውን አስመልክቶ የጋራ መግለጫ አውጥተዋል። የውህደቱ ድርጅት ስያሜም የመላው አማራ ህዝብ ድርጅት መባሉም ተጠቅሷል። ህወሀት ማለትም ህዝባዊ ወያነ ሀርነት ትግራይ በአማራው ህዝብ ላይ ጥቃት ማድረስ ከጀመረ 42 ዓመታት አስቆጥሯል የሚለው ይህ ድርጅት ከሌሎች ድርጅቶችስ ጋር ኅብረት ለመፍጠር የሚያደርገው እንቅስቃሴ አለ? በውጭ ብቻ ነው ወይስ አገር ውስጥም ይንቀሳቀሳል? ምን ያህል አባላት አሉት? እነዚህንና ሌሎች ጥያቄዎችን ይዘን የማህድን የውጭ ግንኙነት ኃላፊ አቶ ሙሉጌታ ፈለቀን አነጋግረናል። ያወያየው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ነው በኢትዮጵያ በአማራ ስም የተዋቀሩ የተለያዩ ድርጅቶች ወደ አንድ መጥተው በጋራ መስራት ከመቼውም ጊዜ የበለጠ አስፈላጊ በመሆኑ በቅርቡ ውህደት ፈጥረናል ስትሉ መግለጫ አውጥታችኋል። የቤተ አማራ መድህንና የዳግማዊ መለው አማራ ሕዝብ ድርጅት መሆናችሁ ነው። በቅድሚያ እስቲ ስለ እነዚህ ሁለት ውህደት የፈጠሩ የአማራ ድርጅቶች አስረዱኝ። የት ነው የምትገኙት? በውጭ አገር ወይስ አገር ቤት ውስጥም ትንቀሳቀሳላችሁ? በመጀመሪያ በጣም አመሰግናለሁ እድሉ ስለተሰጠን። ሁለቱ ድርጅቶች የመላው አማራ ህዝብ ድርጅትና የቤት አማራ መድን ድርጅት የሚንቀሳቀሱት በውጭ ሀገር ነው። ቤዛ ያደረጉት ቢሆንም አገር ቤት በከፍተኛ ሁኔታ እንቅስቃሴ ያደርጋሉ። የራሳቸው መዋቅር አላቸው። በዛ ሂደት ላይ እየተንቀሳቀሱ እያለ ነው ለውህደት ተነጋግረው ወደ ውህደት ፕሮሰሱ እየገቡ የገቡት። እስቲ አስረዱኝ አቶ ሙልጌታ ምን ያህል አባላት አላችሁ? አባላት ይህን ያክል ብዬ በቁጥር ማስቀመጥ ይከብደኛል። ግን በጣም ጥሩ ቁጥር ያለው አባላት ብዙሀኑ የአማራ ልጆች በተለይ ወጣቱ በከፍተኛ ሁኔታ ይህን እንቅስቃሴ እየደገፈና እየተቀላቀለ መሆኑን ነው የማውቀው። የአማራ ድርጅቶች እንግዲህ የቤተ አማራ መድህንና የዳግማዊ መላው አማራ ህዝብ ድርጅት ብቻ እንዳልሆኑ ይታወቃል። ሌሎችም በርካቶች አሉ። ከቀሩትስ ጋር የተጀመረ ጥረት አለው ህብረት ለመፍጠር? ልክ ነው። በብዙ የተለያዩ ድርጅቶች በአማራው ስም የሚንቀሳቀሱ ድርጅቶች አሉ። እነዚያን ድርጅቶች ሁሉ ለመድረስና በጋራ አንድ ላይ ለመቆም ውይይት እየተካሄደ ነው። ምናልባትም በጣም የተለየ የፖለቲካ ልዩነት፣ የአካሄድ ልዩነት ራዕያቸው ከየኛው እኛ የያዝነው ድርጅት ካለው ጋር የማይጣጣም ሆኖ ካልተገኘ በስተቀር ሁሉንም የፖለቲካ ድርጅቶች ሁሉንም በአማራ ስም የሚንቀሳቀሱ ድርጅቶች በአንድ ላይ የማድረጉ ፕሮሰስ ይቀጥላል። አሁንም እየሰራንበት እያነጋገርን ያለ ነው። የውህደት መግለጫችሁ ላይ ህወሓት ማለትም ህዝባዊ ወያነ ሀርነት ትግራይ በአማራው ላይ ጥቃት ማድረስ ከጀመረ አርባ ሁለት አመታት አስቆጥሯዋል ትላላችሁ። ምን ማለት ነው? እስቲ አብራሩልኝ። በምን አይነት ነው ጥቃት ያደርሳል የምትሉት? እሺ፣ እንግዲህ ህወሓት ወያኔ ካመሰራረቱ ገና በጫካ እያሉ መንግስት የመሆን እድሉን ሳያገኙ በትግል ላይ እያሉ ጀምሮ በፕሮግራማቸው ነድፈው የአማራን ህዝብ ለማጥቃት የአማራን ህዝብ ለማጥፋት በፕሮግራም አውጥተው ይንቀሳቀሱ የነበሩ ሀይሎች ናቸው። በተጋድሏቸውም በእንቅስቃሴያቸውም ሰዓት ያደርጉ የነበረው ይህንኑ ነው። ከዛ እንግዲህ በለስቀንቷቸው የመንግስት ኃላፊነቱን ቦታ ሲይዙ በቀጥታ ያንን ፕሮግራም አድርገው የተንቀሳቀሱበትን ዓላማ ነው የፈጸሙት። በዚህ ሀያ ስድስት ዓመት የስልጣን ዘመናቸው የአማራን ህዝብ ከምድረ ገጽ የማጥፋት ፕሮግራም ነው ይዘው ነድፈው የሚሰሩት። በአማራ ህዝብ ላይ ሴቶቻችን እንዳይወልዱ በኢኮኖሚ ህዝቡ ንቅስቃሴው ከሌሎች የበታቸውንና እንዲያውም አቅም አጥቶ በድህነት አረንቋ ውስጥ እንዲኖር ከፍተኛ ስራ ሰርተዋል። የህዝቡንም ቁጥር በመቀነስ በጣም ከፍተኛ ጨዋታ ተጫውተዋል። ይህንንም በእነሱ በራሳቸው የህዝብ ቆጠራ አሀዛቸውን አሳውቀዋል። በራሳቸው ሚዲያ ነው የተነገረው። እና የአማራውን ህዝብ የማጥፋት ስራቸው ለአማራው ብቻ ሳይሆን ኢትዮጵያ ውስጥ ላሉት ብሔር ብሔረሰቦች ሁሉ ግልጽና የሚታይ ሂደት ነው። የአማራ ድርጅቶች ብዙዎቹ የኢትዮጵያን አንድነት ለማምጣት እንደሚንቀሳቀሱ ነው በመተዳደሪያ ደንቦቻቸው የሚገልጹት። የኢትዮጵያ አንድነት የሚመጣው ደግሞ አማራውም ኦሮሞውም ደቡቡም ሌላውም ሁሉ ብሔረሰብ በጋራ ሲታገል መሆኑን ታስረዳላቸው። በተግባር ግን ከኦሮሞ እና ከሌላው ጋር አብሮ ለመስራት የወሰዳችሁት ተጨባጭ እርምጃ አለ? አላማችን ራእያችን፣ እንደሚለው የተነሳ ነው ስማችንም እንደሚገልጸው የክቡር የታላቁ ፕሮፌሰር አስራት ወልደየስ ድርጅት የመላው አማራ ህዝብ ድርጅት ነው። ይሄ ድርጅት ይዘቱ፣ እንቅስቃሴው፣ ራእዩ ከዚያ የተለየ አይደለም። ያ ማለት በመላው ኢትዮጵያ ውስጥ የሚኖረውን ተበትኖ የሚኖረውን የአማራ ማህበረሰብ ከሚደርስበት በደልና ግፍ መታደግ ብሎም ሀገራችንን ኢትዮጵያን ከሌሎች ብሔር ብሔረሰቦች ጋር በጋራ አገሪቷ የጋራ እንደመሆኗ በጋራ አስፈላጊውን ነገር አድርገን የተሻለ መንግስትና የተሻለ አገር ለማድረግ የሚደረገው ትግል ተካፋይ ለመሆን በዋናነት የአማራውን ህሉና ማስከበር የአማራውን ህሉና አስከብሮ በኢትዮጵያ ውስጥ ሁሉም አማራ በየትኛውም አካባቢ የትኛውም ቦታ አካባቢ የሚሰራ ተንቀሳቅሶ የመስራት የኢኮኖሚ ከሌሎች ብሔር ብሔረሰቦች ጋር እኩል ተካፋይነቱን ማረጋገጥ በፖለቲካም ቢሆን እንዲሁ እንደ አቅሙ እንደ ይዘቱ የድርሻውን ማግኘት እንዲችል መስራት ነው የድርጅታችን ዋናው ፕሮግራም። በዚህም መሰረት ሌሎች በዚህ አይነት መልኩ የሚንቀሳቀሱ ለሀገራችን ለኢትዮጵያ አንድነት እና ሰላም የሚንቀሳቀሱ ሀይሎች ጋር ለመንቀሳቀስ ዝግጁ ነን። ይህንንም ወደፊት በተግባር የምናሳየው ይሆናል። የተለያዩ ሰው እንደጠቀሱት አሁን የኦሮሞ ድርጅቶች አሉ፣ ሌሎች ብሔር ብሔረሰቦች ድርጅቶች አሉ ከእነሱ ጋር ለመንቀሳቀስ የምትሰሩት ነገር አለው እየ ለተባለው ገና አዲስ መዋቅርና በእንቅስቃሴ ላይ ያለ ድርጅት እንደመሆኑ መጠን ይሄንን እስካሁን ይሄን ያክል ነገር ሰርተዋል ብሎ ማለት ይከብዳል። ወደፊት ግን በፕሮግራማችን ያለና ልንሰራው የሚገባ አንድ ኢትዮጵያ ኢትዮጵያ ውስጥ ያለ የፖለቲካ ድርጅት ማድረግ የሚገባው ስለሆነ እሱ መደረጉ የማይቀር መሆኑን መግለጽ ነው የመወደው። በወቅቱ የሀገሪቱ ሁኔታዎች ላይ አንድ ሁለት ጥያቄዎች ላክል እና እናበቃለን። አቶ ሙልጌታ የአፈ ጉባኤ አባዱላ እና ኢህአዴግ ውስጥ በከፍተኛ አመራር ላይ የቆዩት አቶ በረከት ስምዖን ስልጣናቸውን ለመልቀቅ ደብዳቤ ማቅረባቸውን እንዴት ያዩታል? በሶማሌ እና ኦሮሞ ክልሎች መካከል ስለ ደረሰው ግጭትስ? እነዚህ ባለስልጣናት ስልጣናቸውን የመልቀቁን ሂደት ልክ እንደሌላው ሰው እኛም ሰምተናል ግን እኛም የምናየው ምናልባትም ህዝቡን የማዘናጋት በእንቅስቃሴ ላይ እያጨናነቃቸው ያለውን የኦሮሞ ህዝብና የአማራን ህዝብ ይሄንን እንቅስቃሴ የማጨናገፍ ሂደቱን ከመፍራት የመጣ የመደለያ ወይ የማታለያ ተም አድርገን ነው የምናስበው። ይሄ እየተሰራ ያለው በጣም በከፍተኛ ሁኔታ ተደራጅቶ እየተንቀሳቀሰ ያለውን ህዝብ የማዘናጋት ስራ ለመስራት ስለሆነ ህዝቡ ነቅቶ ያደርግ የነበረውን የመደራጀት እና የማጥቃት ወያኔን የማስወገድ ሂደት እንዲቀጥል እንጂ በዚህ እንዳይዘናጋ ነው እኔም ማሳስበው። በመጨረሻም አንድ ዓመት ያደረገውና በቅርቡ መነሳቱ የተነገረለትን የአስቸኳይ ጊዜ አዋጅን በተመለከተስ ምን አስተያየት አሉት? ይህም እንዲሁ በከፍተኛ ሁኔታ ከየአካባቢው ባለባቸው ጫናና ከውጭ ያገኙት የነበረውን ጥቅማጥቅም የሚያስቀርባቸው መስሎ ስለታያቸው ህዝቡንም በአስፈላጊ ሁኔታ ተቆጣጥረነዋል፣ ለእኛ ለእንቅስቃሴያችን አስጊ አይደለም ብለው ባሉበት ሰዓት ነው ይሄንን አነሳን የሚሉት። ግን በፈለጉ ሰዓት ላይ የሚጭኑት በፈለጉ ሰዓት ላይ የሚያነሱት መሆኑን ስለሚያውቁ ለነሱ ምንም ፋይዳ የሌለው መሆኑን አውቀው ህዝባችንን ነፃነቱን የሚሰጥ ሳይሆን አሁንም በማስፈራራት እንቅስቃሴውን እንዳያደርግ የሚያደርጉት ጥረት ነው ግን ቢሆንም እንደዚህ አይነት ተመሳሳይ አዋጅ ቢታወጅም ህዝቡን የማስገደድ የመግደል፣ የማፈን ሂደቱ ቢቀጥልም ህዝባችን ግን ተጠናክሮ ትግሉን ይቀጥላል። በትግሉም አሸናፊነቱን ያረጋግጣል። አቶ ሙልጌታ ፈለቀ የመአህድ የውጭ ግንኙነት ኃላፊ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን ለሚቀጥሉት አስር ደቂቃ ከምናምን ምናምን ሳይሆን አስር ደቂቃ አስራ ሁለት ደቂቃ ይቀረናል። ወደ ቀጣዩ ፕሮግራም እናልፋለን። ሴቶችና ቤተሰብ፣ ሴቶችና ቤተሰብ። ባለተራ ቆንጅት፣ ዛሬ ምንድን ነው? ሴቶችና ቤተሰብ ብትል ያምርብሃል። ሴቶችና ቤተሰብ። ቆንጅት ምናለሽ? አኮዳት ሩፍያላት ሳታታየች እጅግ በጣም ደምቃ ጸሐዬ ዮሐንስ በዚህ ዜማ የሚያከብራት እንግዳ ነች። ያለችኝ ዛሬ የት ነበርሽ ንጉሴ ለሰብአዊ መብቶች፣ ለአካል ጉዳተኞች በመከራከር ትታወቃለች። የትነበርሽ ነበርሽ በልጅነት በማጅራት ገትር በሽታ ምክንያት ለአይነ ስውርነት የተዳረገችው የሰላሳ አምስት ዓመቷን የአካል ጉዳትና ሴትነት ያልበገራትን የትነበርሽን ስራዎቿን የማያውቅ የለም ለማለት እደፍራለሁ። ዛሬ ጋበስኳት የትነበርሽ ነበርሽ ራይት ላይቭሊሁድ በተባለና ቢሮ ስዊድን ስቶክሆልም በሆነ ድርጅት አማራጩ የኖቤል ሽልማት የተባለ ታላቅ ሽልማት አሸናፊ በመሆኗ ነው። የአካል ጉዳተኞች እምቅ አቅማቸውን አውጥተው ስራ ላይ ማዋል እንዲችሉ፣ መብታቸው እንዲከበር፣ በህብረተሰብም እንዲታቀፉ በመስረቷ የማህበረሰቦችንም አመለካከት እንዲቀየር ስላስመዘገብችው ክንዋኔ ለሽልማቱ መርጠናታል ብሏል ድርጅቱ ሲያከብራት የዝነበር ሽጉ ንጉሴ፣ ለዚህ የሚገባሽ ለሆነ ሽልማት በመብቃትሽ እንኳን ደስ ያለ። ለዚህ ሽልማት በመብቃትሽ ምን ተሰማሽ? እንኳን አብሮ ደስ ያለን። ቆንጂት ሽልማት በአለም አቀፍ ደረጃ እጅግ ትልቅ ስፋ የሚሰጠው በሰው ልጆች ህይወት ላይ አዎንታዊ የሆኑ ለውጦች ላመጡ ሰዎች የሚሰጥ ነገር ነው እና ብዙ ጊዜ እንግዲህ እንደዚህ አይነት ትልልቅ አለም አቀፍ የሆኑ ሽልማቶች በጊዜ የሚመጡ አይደሉም ብዙ ከሰራሽና ብዙ ከኖርሽ በኋላ የሚመጡ ናቸው እና ለእኔ በዚህ ወቅት በመምጣቱ በጣም አስደስቶኛል። በዛው መጠን ደግሞ ያው የመስራት ኃላፊነቴንም ጭምር እጅግ ጨምሮብኛል። በአጠቃላይ እጅግ በጣም ተደስቻለሁ። እሺ፣ በጣም አመሰግናለሁኝ። የት ነበርሽ? ለአካል ጉዳተኞች መታገል ከጀመርሽበት ጊዜ አንስቶ ባከናወንሻቸው ስራዎች ነው ለዚህ ሽልማት ልትበቂ የቻልሽው። አሁን ኃላፊነት አለብኝ ስራዬን በበለጠ ጥንካሬ እንድቀጥል ብለሻልና፣ ቀጣዩ ፈተና ምንድን ነው የሚሆነው? ቀጣዩ ኃላፊነትሽ ቅድም እንዳስቀመጥሽው ያው እንግዲህ የአካል ጉዳተኞች የመብት ሁኔታ በተለይ እንደ ኢትዮጵያ ባለ ታዳጊ ሀገር ገና እመርታ እያሳየ ነው ያለው እና አሁን ይሄ እውቅና በድርጅት ደረጃ የተሰጠ ሳይሆን በግለሰብ ደረጃ የተሰጠኝ እውቅና ነው እና እስከ ዛሬ ድረስ ብዙዎቹ የማደርጋቸው እንቅስቃሴዎች በድርጅታዊ መዋቅሮች ውስጥ የታጠሩ ናቸው። በኢትዮጵያ ውስጥ ደግሞ እንደምታውቂው ያው በጎ አድራጎት ድርጅቶች እና ማህበራት የሚንቀሳቀሱበት የራሱ የሆነ የህግ ማዕቀፍ አለ እና የራሱ የሆኑ ውስንነቶች ያሉት ወይም የራሱ የሆኑ ክልከላዎች ያሉት ህግም አለ እና ከዛ አንጻር ጠቃሚ በሆነ ወይንም ለውጥን በሚያመጣ መልኩ የመብት ትግሉን ለማካሄድ ትንሽ ከባድ ነበር ብዬ አስባለሁ። ይሄ ግን እውቅና በዓለም አቀፍ ደረጃ የት ነበርሽን እንደ አንድ ግለሰብ ለዚህ የተጋጅ ሰው አድርጎት ለሚያያት ምናልባት በግለሰብ ደረጃ ለውጦችን ወደፊት ይዞ ለመሄድ ያስችለኛል ብዬ አስባለሁ። ከድርጅታዊ መዋቅሮቹ በተጨማሪ ረጅም ዓመታት ተቆጥረዋል። ለአካል ጉዳተኞች፣ ለሴቶች ለሴቶች ልጆች ደህንነት መብት ትምህርት ስትሟገች እና የአካል ጉዳተኛ ሴቶች ማዕከልም አንዷ መስራች ነሽ እና አሁን ደግሞ ላይት ፎር ደ ወርልድ ለሚባለው ድርጅት ነው እንደምረዳው የምትሰሪው እንደገለጽሽው ቀደም ሲል የኢትዮጵያ የአካል ጉዳተኝነትና የልማት ማዕከል የሚል በሀገሪቷ ውስጥ የሚካሄዱ የልማት ስራዎች በጠቅላላ አካል ጉዳተኞችን ያካተቱ እንዲሆኑ የሚጥር የሚሰራ ተቋም ነው ኢትዮጵያ ውስጥ ያቋቋም ነው። ይሄ ደግሞ ኢትዮጵያ ስንል ከተማ ብቻ ሳይሆን ወደ ገጠሩም ወደ ዞኑም እየወረደ የሚሰራ በአንድ በኩል የራሳቸውን የአካል ጉዳተኞችን አቅም በኢኮኖሚ የሚገነባ ነው። ከመቶ ሀያ በላይ የተለያዩ በአካል ጉዳተኞች የተቋቋሙ ቡድኖችን በተለያዩ ክልሎች የኢኮኖሚ ድጋፍ እያደረግን በተለያዩ የገቢ ማስገኛ ስራዎች ላይ እንዲሳተፉ አድርገናል። ምክንያቱም አንደኛው የአካል ጉዳተኞች መገለል ምክንያቱ በኢኮኖሚ ዝቅተኛ ስለሆኑ እና ከልመና ጋር በቀጥታ ስለሚተሳሰ ሩ ሰብአዊ ክብራቸው ብዙ ጊዜ ይገፈፋል። ሁለተኛው ይህን ልማት እናካሄዳለን የሚሉ አካላት መንግስትም፣ የግል ዘርፍም እንዲሁም ደግሞ መንግስታዊ ያልሆኑ ተቋማት ተገቢው ክህሎትና ግንዛቤ ኑሯቸው እነዚህን አካላት በቋሚነት እንዲያሳትፏቸው ነው ያደረገው። ላይት ፎር ወልድ በዋነኛነት በኦስትሪያ ውስጥ የሚገኝ የልማትና የአካል ጉዳተኝነት ጉዳይ ላይ የሚሰራ ዓለም አቀፍ ግብረሰናይ ድርጅት ነው። በአሁን ሰዓት ለእነሱ በዓለም አቀፍ ደረጃ የአካል ጉዳተኞች የመብትና የመካተት አማካሪ ሆኜ ነው የምሰራው። ይሄ እንግዲህ በፊት ኢትዮጵያ ቻ ብቻ የነበረውን የኔን የስራ ወሰን በዓለም አቀፍ ደረጃ ያደርገዋል። ስለዚህ በርካታ የአፍሪካ ሀገራትን በላቲን አሜሪካ እንዲሁም በኤስያ ውስጥ ለሚገኙ የድርጅቱ ፕሮግራሞች በተለይ አይነት ጦርነትን በመከላከል ላይ አካቶ ትምህርትን ለሁሉም አካል ጉዳተኛ ህጻናት ከማድረስ አንጻር እና ቤት ለቤት እየሄዱ የተደበቁ አካል ጉዳተኛ ህጻናትን እያወጡ ተገቢ የሆነ የተሃድሶ አገልግሎት እንዲያገኙ እና ወደ ትምህርት ገበታ እንዲገቡ ከማድረግ አንጻር የሚሰሯቸውን ስራዎች በአጠቃላይ መብትን መሰረት ያደረጉ እንዲሆኑ የምክርና የቴክኒክ ድጋፍ አገልግሎት ነው የሚሰጠው። አሁን ይሄ ስራዬ ኢትዮጵያንም እንዳንድ በድርጅቱ ከሚረዱ ፕሮግራሞች እንዳንድ አካል ይጨምራል። በአሁኑ ወቅት ኢትዮጵያ ውስጥ በአመት ወደ ሰባት ነጥብ አራት ሚሊዮን ዩሮ ኢትዮጵያ ውስጥ ባለው ጽህፈት ቤታችን በኩል ከተለያዩ አጋር ድርጅቶች ጋራ እያደረግን እንሰራለን ማለት ነው። የት ነበርሽ አንቺ? የብዙዎች አርአያ ነሽ። የአንቺ አርአያ ማን ነው? ማን ናት? እኔ፣ በጣም ጥሩ ጥያቄ ነው። እኔ አንድ አርአያ አለኝ ብዬ የማስበው ሰው የለኝም። በየቀኑ ትልልቅ ስም ያልተሰጣቸው ሰዎች ሳይቀሩ ለእኔ በጣም መልካም ነገራቸውን እወስዳለሁን ግን በዋነኛነት እኔ ካቶሊክ ትምህርት ቤት ነው ያደግኩት። ሻሸመኔ ካቶሊክ አይነት ትምህርት ቤት ነው እና እዛ ውስጥ ስለ ማዘር ትሬዛ በጣም በተደጋጋሚ ነገረኝ ስለነበረ በማዘር ትሬዛ በጣም ብዙ ነገሮቼ አዎንታዊ የሆኑ ተጽዕኖዎች አላቸው። ከዛ በተጨማሪ ኢትዮጵያም የሆኑ በጣም በጣም ብዙ መወስዳቸው ሰዎች አሉ እና እኔ በአንድ አርአያ ላይ ብቻ አልመሰረትም። በብዙ መልኩ በብዙ ሴቶች ብዙ አርአያዎች አሉኝ እና አበበች ጎበና ነው መመልከት ይቻላል። እነዙ ምራን ስለ እኩልነት ያላቸው እቃ እንጂ ሰው ሲሰበር አይጣልም ብለው የሚያምኑ በሰዎች እኩልነት ላይ የሚያምኑ እነዚህ ሁሉ ሰዎች በጣም ብዙ የምማረባቸው ሰዎች ናቸው እና እንደ መታደል ነው መቆጥረው። አንድ ብቻ አርአያ የለኝም። በተለያዩ ነገሮች በዓለም አቀፍ ደረጃ የማናቃቸው ሰዎች የኔን ህይወት በጣም በብዙ መልኩ አዎንታዊ በሆነ መልኩ መክተውታል ብዬ አስባለሁ። ለአንዲት ሴት ልጅ የአካል ጉዳተኛ የሆነች ሴት ልጅ ወይም ደግሞ የአካል ጉዳተኛ ባትሆን ለአንዲት ሴት ልጅ በዚህ ሰዓት ምን ምክር ትለግሻለሽ? በዚህ ደረጃ ላይ ደርሰሽ ለትልቅ ሽልማት የበቃሽ ሰውነሽ፣ ገና ብዙ ስራ ለመስራት የተነሳሽ ሰውነሽ ምን ትያለሽ ለአንዲት ሴት ልጅ? እንግዲህ እኔ በዋነኛነት ሴትነት ለእኔ ዝቅ የሚያደርግ መስፈርት አይደለም እና በዛም የተነሳ እያየሁ ያደግኳቸው መልካም አሪያዎቼ ሴት መሪዎች ስለነበሩ ትልቅ ደረጃ ላይ ደርሻለሁ ብዬ ነው የማስበው። ሴት ልጅ ማለት በተመቸና በደላ ወይም በተደላደለ ወቅት ብቻ የምትወጣ አበባ አይደለችም እና እንደምናውቀው ቤተሰብም ሆነ ማህበረሰብ በአስቸጋሪ ሁኔታ ውስጥ ሲሆን ሴት ልጅ ብልሃት ይዛ ብቅ ትላለች እና እኔ ሌሎችም ሴቶች የምመክረው አትችሉም ብለው የሚነግሯችሁ ሰዎች የእውቀታቸው መወሰን ወይም መገደብ ነው እንጂ የእናንተ አለመቻል ስላልሆነ በመቻል በማሳየት ሁኔታዎችን ለውጡ ብዬ እነግራቸዋለሁኝ። በተለይ የሁለት ሴት ልጆችም እናት እንደመሆኔ መጠን ልጆቼ የሚችሉትን እነሱ እንዲያወጡ እና ሰዎች አትችሉም ብለው ሲነግሯቸው እንዳይቀበሉ እና አልችልም፣ አይቻልም የሚለው ነገር ቦታ እንዳይኖረው እነሱ ጋር መምከር እፈልጋለሁ ተለምዶ የሚባለው ከእያንዳንዱ ጠንካራ ወንድ ጀርባ ነው አንዲት ሴት አለች የሚባለው። እኔ ግን እንደውም ከእያንዳንዱ ጠንካራ አንዲት ጠንካራ ሴት አለች የሚባለው ግን አይ ቲንክ ከወንዶቹ በፊት ናቸው። ችግሩ አይናችን ቀድሞ ወንዶቹን እያየ ነው እንጂ ሴቶችን ያላየ ናቸው ብዬ ነው ማስበው። ምክንያቱም ከእያንዳንዱ ስኬታማ ከምትዩ ወንድ ጀርባ ለምሳሌ አምባሳደሩን፣ ፕሬዚደንቱን ብትወስኪ ህይወታቸውን ሙሉ እያበላች እያጠጣች ሬስቶራንት ሆና ላውንደሪ ሆና ፕሮቶኮል ሆና ያንን ሁሉ ያሳለፈች እናት ያ ሁሉ ውለታዋ በገንዘብ ቢሰላ በህይወት ዘመናችን መክፈል የማንችለው ይሆናል እና ስላልከፈልናቸው ብቻ ሴቶችን ለሚያደርጉት ስራ ለሚከፍሉት ሁሉ ትልቅ ነገር ዝቅ ያለ ቦታ አንስጣቸው ብዬ አስባለሁ። ይሄን ስራቸው ፔሮል ላይ ስላልተመዘገበ ዝቅ አድርገው እንዳያዩት ጥሬ ማቅረብ ይፈልጋለሁ። ነገ የተሻለ ቀን ነው ብዬ አስባለሁ። ትክክል ብለሻል። እንግዲህ ይሄ የተሰጠሽ ሽልማት ይበልጡን እንደሚያበረታሽ ወደፊትም ደግሞ ብዙ ስራዎችሽን እንደምናይ ለሌሎችም አርአያነትሽ እየጎለበተ እንደሚሄድ ተማመናለሁ። በድጋሚ እንኳን ደስ ያለሽ። እኔም በጣም አመሰግናለሁ። ይሄ ሁሉም የኢትዮጵያውያን ብል ስለሆነ እንኳን ደስ ያለን ብዬ እኔ መለመድ እፈልጋለሁ። ለነበረን ጊዜ ከልብ አመሰግናለሁ። ቆንጆ አመሰግናለሁ። የት ነበርሽ ነበርሽ ሳታየታየች እጅግ በጣም ደንባ ከየትነበርሽ ንጉሴ ጋር ያደረግኩት ቆይታ ለእንኳን ደስ ያለ ሹ ያህል ሆኖ ለዛሬ አጠር አደረግኩት። በቀጣይነት በድረገጻችን ላይ ረዘም ያለውን ቆይታችንን አቀርባለሁ። ፀሐየ ዮሐንስ በደረሰላት ዜማ ይሆናል የምንሸኛት። ዝግጅታችንም በዚሁ መጠናቀቁ ነው። በስቱዲዮ ፕሮግራማችንን የመራለን ብርሃን ኃይሉ ነች። ከአዲሱ አበበ ጋር ያስተናገድኳችሁ ቆንጅ ታየነኝ። ወደ ትግርኛ ቋንቋ ስርጭት በዚህ ዜማ እንለፍ። When <speaking> will in night. <Spanish> to The moon is